በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣት ሂደት መቀጠሉን አረጋግጧል። እስክንድር ፍሬው ከአዲስ አበባ ተጨማሪ ባወጣው መግለጫ ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተሰራጩ ላላቸው የሀሰት መረጃዎች ምላሽ የሰጠው። በዚህም መሰረት በቪዛ አሰጣት ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት ነው ብሏል። የተለመደው የቪዛ አሰጣት ሂደት መቀጠሉንም አረጋግጧል። የቪዛ ማደሻ ጊዜያቸው ካለፈ 12 ወራት ያልሞላቸው አመልካቾች ለቃለ መጠይቅ ሳይቀርቡ እንዲታደስላቸው ማመልከት የሚችሉ መሆኑንም አስታውቋል። የተለመደውን የደህንነት ፍተሻ የግድ ማለፍ እንደሚጠበቅባቸው፣ እንደ አስፈላጊነቱም ከቆንስላ መኮንን በሚቀርብ ጥያቄ መሰረት ለቃለ መጠይቅ ሊቀርቡ እንደሚችሉ ግን ጠቁሟል። እድሜያቸው ከ14 እስከ 79 ዓመት የሆነ አመልካቾች ከአንዳንድ የቪዛ አይነቶች በስተቀር በአካል በመገኘት ማመልከት እንደሚጠበቅባቸውም ኤምባሲው በመግለጫው ጠቁሟል። በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትእዛዝ እገዳ የተጣለባቸው የሰባቱ ሀገራት ዜጎች ጉዳይም በመግለጫው ተጠቅሷል። በፍርድ ቤት የተጣለው የእግድ ውሳኔ በአሜሪካ የውጭ ጉዳይ መስሪያ ቤት ተቀባይነት ያለው መሆኑን ነው መግለጫው ያስታወሰው። እናም የሰባቱ ሀገራት ዜጎች በተለመደው የቪዛ አሰጣጥ ስርዓት ማመልከት ይችላሉ ነው ያለው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ